ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምናምሽታቸዋል። ሐምሌ 11 2009 ዓ ም ማክሰኙ ማክሰኞ ነው የምናስተናግዳችሁ። አዲሱ አበበና ቆንጂት ታየነን። በኦሮሚያ ክልል በቀን ገቢ ግምት መጨመር ሳቢያ የተቀሰቀሰው የስራ ማቆም አድማ ለሁለተኛ ቀን መቀጠሉን ነዋሪዎች ገለጡ። የንግድ ቤቶች ዛሬም እንደተዘጉ ናቸው። የህዝብ ትራንስፖርትም አገልግሎት እየሰጠ አይደለም። ምንም ለውጥ የለም። ያው እንደ ትናንት ነው። ምንም ለውጥ የለም። የእነሱ መኪና ትጣለ ያለ ሱቅም አልተከፈተም። ምንም የለም። ያው እንደ ትናንት ነው። የአምቦና የወሊሶ ነዋሪዎች ከተማ ነዋሪዎች ናቸው። የአምቦ፣ የወሊሶ፣ የጊንጪ እንዲሁም ደግሞ የደንቢዶሎ ከተማ አካባቢ ነጋዴዎች። እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም። አሁን የሰማናቸው ደግሞ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በአማራ ክልል በተለያዩ አካባቢዎች በሽብር አድራጎት ከተከሰሱት ስድስት ሰዎች አንዷ የ ሀያ አራት ዓመት ወጣት በማዕከላዊ ቆይታዋ የወሲባዊ መርቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት ለችሎቱ ተናግራለች። ሰማያዊ ፓርቲ በመሪዎቹና አባላቱ ላይ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት የተከፈተው ክስ የፍትህ አካላት በገዢው ፓርቲ ተጽዕኖ መውደቃቸውን የሚያረጋግጥ ነው ሲል ተናገረ። በመጽሔት ክፍለ ጊዜ ዘገባዎች ይቀርባሉ። የዛሬ መደበኛ ፕሮግራማችን ሐኪሙን ይጠይቁና የእናንተ አስተያየቶችም ተካተውበታል። አሁኑ ወደ ዓለም ዜና ንባብ እናልፋለን። በኦሮሚያ ክልል የቀን ገቢ ግምት መጨመር ጋር በተያያዘ የተነሳው የስራ ማቆም አድማ ተቃውሞ ለሁለተኛ ቀን መቀጠሉን ነዋሪዎች ይናገራሉ። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው አቶ አዲሱ አረጋ አምቦ፣ ወሊሶ፣ ግንጭና ደንቢዶሎ አካባቢ አድማ መኖሩን አረጋግጠዋል። ሌሎች አካባቢዎች ግን በሰላማዊ መንገድ ሂደቱ እየተከናወነ ነው ብለዋል። ከዜና በኋላ በአብይ ርዕስ ዝርዝሩ ይቀርባል። በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት አመፁንም በመምራትና ለማስተባበር የሽብርተኝነት ድርጊት ፈጽመዋል በሚል የሽብር አድራጎት ከተከሰሱት ስድስት ሰዎች ላይ አቃቢ ህግ ሁለት ምስክሮቹን ዛሬ ሳያቀርብ በመቅረቱ ጠበቃዎች ተቃወሙ። በዚህ መዝገብ ከተከሰሱት ውስጥ የ24 ዓመቷ ንግሥት ይርጋ በማዕከላዊ ቆይታዋ የሰብዓዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎቶ ላይ ተናግራለች። ቀደም ሲል በዜናው እንዳሰማ ነው። በማረሚያ ቤት ቆይታዋም ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለ ተናግራለች። ዝርዝሩ በመጽሔት ይኖራል። በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ትናንት በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ የተከፈተው ክስ ጥቅስ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ አውጥቷል። የክልሉ ዐቃቤ ህግ በዘጠኝ የሰማያዊ ፓርቲ አባላት ላይ የመሰረተው ክስ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ በመሞከር ወንጀል የሚል ነው። ተጨማሪ በመጽሔት ክፍለ ጊዜ ይቀርባል። ይህ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በሲቪሎች ላይ ኬሚካዊ የጦር መሳሪያ ከመጠቀም ጋር በተያያዘ የአውሮፓ ህብረት በ16 የሶሪያ ከፍተኛ ወታደራዊ ባለሥልጣናትና ሳይንቲስቶች ላይ ትናንት እቀባ በመጣሉ ዩናይትድ ስቴትስ መደሰቷን አስታውቃለች። ማይክል ብራውን ከዚህ ከዋሽንግተን አጠር ያለ ዘገባ አልኮልናል ሰሎሞን ክፍሌ ያቀርበዋል። የአውሮፓ ህብረት በአስራ ስድስቱ የሶሪያ ባለሥልጣናት ላይ የወሰደው እርምጃ ከዩናይትድ ስቴትስ ብቻ ሳይሆን ከብሪታንያም ውደሳ አግኝቷል። የእንግሊዙ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ማዕቀቡን በተመለከተ ከህብረቱ ጋር ከጥሩ መግባባት ላይ ደርሰናል ብለዋል። ሪ ን በሶሪያ ኬሚካላዊ የጦር መሳሪያ ጥቃቱን በፈጸሙት ላይ ማዕቀብ ለመጣል ጥሩ ስምምነት አለን። እኔም በስምንቱ ወታደራዊ ባለስልጣናት ላይ ማዕቀብ መጣሉ አስደስቶኛል። የእነዚህ ግለሰቦች እንቅስቃሴ ይገደባል፣ ንብረታቸውም ይታገዳል። ታስታውሱ እንደው ይህ ማዕቀብ እንዲጣል እንቅስቃሴውን የጀመርነው እኛ ነን። ታላቋ ብሪታንያ በዚህ አንጻር ለወራት ያህል ሁነኛ ሚና ተጫውታለች። የአውሮፓ ኅብረት ማዕቀቡን ለመጣል ባለው አቅም ላይ ሰዎች ጥርጣሬ ነበራቸውና ከዚህ ውሳኔ በመድረሱ በጣም ተደስቻለሁ። የተባበሩት መንግሥታትና ኬሚካዊ የጦር መሣሪያ ጠቀሜታን ለማስቀረት የሚታገለው ድርጅት ባለፈው ሚያዝያ ሳሪን የተባለውን መርዛማ ጋዝ በኻን ሼይኹን ከተማ ላይ ተጠቅሞ በትንሹ ለ87 ሲቪሎች ሕይወት መጥፋት ምክንያት የሆነው ማን እንደሁ ለማረጋገጥ በጋራ ምርመራ ይዘዋል። ዩናይትድ ስቴትስ ለጥቃቱ የአሳድን መንግሥት በመክሰሷም ፕሬዝደንት ዶናልድ ትራምፕ የጋዝ ጥቃቱ መነሻ ነው የተባለው አውሮፕላን ማረፊያ ከአየር እንዲመታ ትዕዛዝ እንዲያስተላልፉ አበራቷቸዋል። ሶሪያ ግን ጥቃቱን አላደረስኩም ስትል ታስተባብላለች። ጥቃቱን የፈጸሙት አሸባሪዎች ስትል የምትጠራቸው ተቃዋሚዎች መሆናቸውንም ታስረዳለች። አንድ የቱርክ ፍርድ ቤት በሀገሪቱ ያለውን የአምነስቲ ኢንተርናሽናል ዲሬክተር ጨምሮ ስድስት የሰብአዊ መብት ተከራካሪዎች ሽብርተኛ ቡድንን ረድተዋል በማለት ይታሰሩ ሲል ብይን መስጠቱ ታወቀ። በመጨረሻም ዜና እረፍት ትናንት ሰኞ ሐምሌ 10 2009 ዓ.ም ያረፉት የአንጋፋው ጋዜጠኛና ደራሲ የአቶ ነጋሽ ገብረ ማርያም ሥርዓተ ቀብር ዛሬ ተፈጸመ። አቶ ነጋሽ ገብረ ማርያም ያረፉት ለጥቂት ቀናት ባጋጠማቸው የኩላሊት መታወክ ሕክምና እየተከታተሉ ሳሉ ነው። ሰሎምን አባተ የቤተሰቡን አባላት አነጋግሮ ተከታዩን አጠናቅሯል። አዲስ ዘመን ጋዜጣ ወደ አምስት ቀን ዕለታዊ ሕትምነት እንዲያድግ የረዱት አቶ ነጋሽ ገብረ ማርያም የጋዜጣው ዋና አዘጋጅ ሆነው ከሐምሌ 1953 ዓ ም አንስቶ ለአራት ዓመታት አገልግለዋል። የኢትዮጵያ ራዲዮና ቴሌቪዥን ድርጅት ምክትል ዋና ሥራ አስኪያጅ እንዲሁም የኢትዮጵያ ዜና አገልግሎት ድርጅት ዋና ሥራ አስኪያጅም ነበሩ። አቶ ነጋሽ አቶ ነጋሽ ገብረ ማርያም በ93 ዓመት ዕድሜያቸው ነው ትናንት ያረፉት። አስከሬናቸው ዛሬ ከቀትር በኋላ በሳህሊተ ምህረት ቤተ ክርስቲያን መካነ መቃብር አርፏል። የህልፈታቸውን ምክንያትና ሕይወታቸውን እንዲያጫውቱኝ ወደ ልጃቸው ወደ ወይዘሪት ስንዱ ነጋሽ ደውዬ አነጋግሬ ነበር የኩላሊት ችግር ጊዜ የነበረ ነውና ለዛ አስራ አምስት ቀን አካባቢ ሆስፒታል ገብቶ ትንሽ ለአንድ ለአምስት ቀን አካባቢ ታቆይ እዛ ከቤት እየተመላለሰ ዳያልት ጀምሮ ነበርና እየተመላለሰ ይደረከባለ። ከዛ በኋላ ያው ቤት ነው የነበረው። እንግዲህ ቤት ምንድን ነው። የኩላሊታቸውን መታወክ ያመጣው ሌላ የጤና ችግር ነበረባቸው? አይ አልነበረም፣ ያው የኩላሊት መድከም ነው ረጭም ጊዜ የነበረ ነገር በአንድ ኩላሊት ነው እየሰራ የነበረው ኩላሊቱ፣ እሱም ደስማል ከተባለ እንግዲህ ከአንድ ከአስራ አምስት በላይ ሆነ። ባረፉበት ጊዜ ሕክምናቸውን ሲከታተሉ እርሱ አብረው ነበሩ ነበርኩ። ምንድን ነበር ነው ያረፈው? ቤት ነው ያረፉት፣ ሆስፒታል አይደለም። ሆስፒታል አይደለም ከሆስፒታል ሬሊዝ ተደርጎ ከዛ በኋላ ቤት ነበረ። አንድ ሳምንት ያክል አንድ አስር ቀን ያህል። የት ሆስፒታል ነው ይታከሙ ነበር? ሀያት ሆስፒታል ነው። ወይዘሪት ስንዱ ለመሆኑ እርስ አብረዋቸው በቅርባቸው ከነበሩ የሚናገሯቸው ነገሮች ነበሩ? አቶ ነጋሽ መጨረሻ አካባቢ ጠቀም ብሎ ነበር። ብዙ ምስት ያደርግ ነበር። ግን ላስት ወዶቹ ለኛ የቤተሰብ ምክር ነበረ። ምን አይነት ምክር? እሱ እናታችሁን ተንከባከቡ ብሏቸው የጻፏቸው ያልታተሙ ነገሮች ይኖሩ ይሆን? እናንተ የምታውቋቸው? አንድ ያልታተመ መጽሐፍ አለው፣ ስንታየው የሚባል ስንታየሁ። ጨርሰውታል? አዎ መጽሐፍ ጨርሰውታል፣ ግን አልታተም። አቶ ነጋሽ በተጨማሪም ሐመልማል የሚባል ተውኔትም ጽፈው ማጠናቀቃቸውን ግን ለመድረክ አለመብቃቱን ወይዘሪት ስንዱ ገልጸዋል። ሌሎችም ግጥማ ግጥሞች መጣጥፎችና የተቀዱ ድምፆችን እንደሚያሰባስቡና ለሕይወት እንደሚያበቋቸውም ነግረውኛል። አቶ ነጋሽ ገብረ ማርያም ቀደም ሲልም ሴተኛ አዳሪዋ፣ የአዛውንቶች ክበብ፣ የድላ አጥቢያ አርበኞች የሚባሉና ሌሎችም የልብ ወለድና የተውኔት ስራዎችን ያበረከቱ ደራሲም ናቸው። ሰለሞን፣ እናመሰግናለን። በዚህ ዜና ዙሪያ በሚመቀጥለው እሁድ መደበኛ ፕሮግራም የሬዲዮ መጽሔት ላይ አንድ ቅንብር ስለ ደራሲው እናቀርባለን። ዜናውም አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 11 ምሽት ፕሮግራማችን ነው። የምናስተናግዳችሁም ቆንጂት ይታየና እና አዲሱ አበበ ነን። ፕሮግራማችን ይቀጥላል። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል የቀን ገቢ ግምት መጨመሩ ጋር በተያያዘ የተነሳው የስራ ማቆም አድማና ተቃውሞ ለሁለተኛ ቀን መቀጠሉን ነዋሪዎች ይናገራሉ። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋም አምቦ፣ ወሊሶ፣ ጊንጭና ደንቢዶሎ አካባቢ አድማ መኖሩን አረጋግጠዋል። ሌሎች አካባቢዎች ግን በሰላማዊ መንገድ ሂደቱ እየተከናወነ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በንግድ ተቋማት ላይ የተደረገው አዲሱ የቀን ገቢ ግምት ተመን ያስነሳው ተቃውሞ ዛሬ ለሁለተኛ ቀን በኦሮሚያ ክልል በሚገኙ ከተሞች በስራ ማቆም አድማ እየተገለጸ እንደሚገኝ ነዋሪዎች ይናገራሉ። በትላንትናው ዕለት በአምቦና በወሊሶ ከተማ ያነጋገር ናቸው ነዋሪዎች አድማው በዛሬው ዕለት መቀጠሉንም ገልጸውልናል። በወሊሶ ከተማ ነዋሪ የሆኑትና በአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህር የሆኑት አቶ ስዩም ተሾመ ከተማውን ተዘዋውረው ማየታቸውን ገልጸው ከትላንትናው በተለየ በዋናው መንገድ የሚተላለፉ መኪኖች ላይ ጥቃት እየተፈጸመ አለመሆኑን፣ ቁጥራቸው ከወትሮ ያነሰ ቢሆንም የሕዝብና የጭነት ተሽከርካሪዎች ከአዲስ አበባ ወደ ጅማ በሚወስደው መንገድ በሰላም እያለፉ እንደሆነ፣ የኦሮሚያ አድማ በታኝ ፖሊሶች አሁንም ከተማውን በመቆጣጠር ላይ እንደሚገኙ ገልጸው መሀል ከተማ የሚገኙ ትራፊክ ፖሊሶች የከተማው መናኸሪያ ለአገልግሎት ክፍት መሆኑን ለመንገደኞች በማሳወቅ ላይ ይገኛሉ ብለዋል። ይህም ሆኖ ግን የግል ንግድ ቤቶች አሁንም ዝግ መሆናቸውን ገልጸውልናል። የንግድ ቤቶች ዛሬም እንደተዘጉ ናቸው። የህዝብ ትራንስፖርትም አገልግሎት እየሰጠ አይደለም። ከትላንትናው የተለየ ነገር ያለው ምናልባት አዲስ አበባ ወደ ጅማ በሚሄዱ መኪናዎች ትናንት የተወሰነ ጥቃት ነበረ። የተወሰኑ መስታወት የተሰበሩ መኪኖች ነበሩ። ዛሬ ግን ያ ነገር የለም። ስለዚህ መኪኖች በሰላም በዚህ መስመር እያለፉ ይገኛሉ። ያ እንዳለ ሆኖ ከንግዱ ማህበረሰብ ጋር በተያያዘ ምንም አይነት የንግድ እንቅስቃሴ ወሊሶ ውስጥ ትናንትናና ዛሬ አልነበረም። እንዲሁም በዋናነት የከተማ የውስጥ ለውስጥ ትራንስፖርት አገልግሎት የሚሰጡት የባጃጆች ጭምር ምንም አይነት እንቅስቃሴ አላደረጉም ትናንትም ዛሬም ማለት አቶ ስዩምና ሌሎች የወሊሶ ከተማ ነዋሪዎች እንደገለጹት ከተማው ጭር ብሎ መዋሉን፣ የከተማው አስተዳደር ነጋዴዎች በከተማ ሁለገባ አዳራሽ ነገ ከጠዋቱ ለሰዓት ጀምሮ እንዲሰባሰቡ በድምጽ ማጉያ ቅስቀሳ ሲደረግ እንደነበር ነግረውናል። በአምቦ ከተማም በተመሳሳይ በትናንትናው እለት እንደነበረው ሁሉ ዛሬም የንግድ ቤቶችና የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ስራ ማቆማቸውን ይናገራሉ። ስማቸው መግለጽ ያልፈለጉ የአምቦ ከተማ ነዋሪም ይህንን ያረጋግጣሉ። ምንም ለውጥ የለም፣ ያው እንደ ትናንት ነው። ምንም ለውጥ የለም። የእነሱ መኪና ነው ያለ። ሱቅም አልተከፈተም፣ ምንም የለም። ያው እንደ ትናንት ነው። ትራንስፖርት የለም። ወታደሮች ብቻ ነው ከተማ ሰፍረው ያለው። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ እንደተናገሩት የቀን ገቢ ግምት ላይ ተመስርቶ የሚከናወን ቁርጥ ግብር በክልሉ ከተካሄደ ዘጠኝ ዓመት ማስቆጠሩን ጠቅሰው ነጋዴው እስካሁን እየከፈለ ያለው በዚህ ስሌት መሰረት የተሰራ ግብር ነው ብለዋል። በመሆኑም አሁን የነጋዴው ወኪል ሁሉ የተካተተበት የቀን ገቢ ግምት ተማኝ ተቋቁሞ ግምቱ እንደተሰራ ተናግረዋል። ከዚህ ገቢ የማሰባሰብ አቅማችን ክልላችን ውስጥ ያለው የገቢ እምቅ አቅምና አክቹዋል እየሰበሰብን ያለነው የገቢ መጠን ደረጃው ምንድን ነው ያለው የሚለውን ነው ያጠና ነው ማለት ነው። ጥናቱ እንደሚያመለክተው በክልላችን አሁን ገቢ የማሰባሰብ አቅማችን አጠቃላይ ከተለያዩ የግብርና የታክስ ምንጮች እንደ ኦሮሚያ ክልል ወደ አስር ነጥብ አምስት ቢሊዮን ብር ነው ግብር የማሰባሰብ አቅማችን እስካሁን የደረስንበት የአፈጻጸም ደረጃ የክልሉ የበጀት ፍላጎትን በምናይበት ጊዜ ደግሞ በአሁኑ ጊዜ ወደ ሀምሳ ስድስት ቢሊዮን ብር ደርሷልና የምንሰበስበው ግብርና የክልሉ ሕዝብ የሚፈልገው የተለያዩ አገልግሎቶችን ለማቅረብ በሚያስፈልገው በጀት መካከል ከፍተኛ ጋፕ እንዳለ ነው የገመገብ ነው። ከዛ በመነሳት የግብር አከፋፈል ሂደታችን ግብር የመሰብሰብ አቅማችን አጠቃላይ ያለው ግንዛቤና ክፍተቱ ምን ይመስላል የሚል አስስመንት ተሰራ ማለት ነው። መስተካከል ያለበት መታረም ያለበት ነገር ምንድን ነው የሚለውን በምናይበት ጊዜ የንግድ ስርዓታችን ራሱ ችግር ያለበት መሆኑን ነው የተገነዘብነው። ይህም ደግሞ ዋና መገለጫው ህገወጥ የሆኑ የንግድ እንቅስቃሴዎች በክልሉ በስፋት እንዳሉ ተገንዝበን ከዛ በመነሳት የእለት ገቢ ትመናውን መሰረት በማድረግ በተደረገ እንቅስቃሴ ወደ አርባ ስድስት ሺህ የሚጠጉ ነጋ ነጋዴዎች የንግድ ፍቃድ ሳይኖራቸው የግብር ስርዓቱ ውስጥ ሳይገቡ ግብር የሚከፍለውን በህጋዊና ስርዓት ባለው መንገድ የሚንቀሳቀሰው ነጋዴ ላይ ተጽዕኖ ሲፈጥሩ የነበሩ ነጋዴዎችን አግኝተን እነዚህ ወደ ህግ ስርዓት እንዲመለሱ የግብር መለያ ቁጥር እንዲኖራቸውና ግብር እንዲከፍሉ ወደ ግብር ስርዓቱ እንዲገቡ የተደረገበት አግባብ ነው ያለው። መሻሻር ያልታየው በገቢ ሁኔታችን ላይ አንዱ መሰረታዊ ጉዳይ የዕለት ገቢ ግምቱን አሁን ከደረስንበት የንግድ እንቅስቃሴ አንጻር ቃኝተን አለማስተካከላችን ነው የሚለውን ያየ ነው። በዚህ ሂደትም ስራው የሚሰራው በሰዎች ስለሆነ ቅሬታዎች ሊፈጠሩ እንደሚችሉ አቶ አዲሱ ይናገራሉ። አንደኛ ከአገማመቱ ከመጠኑ ማኳያ ቅሬታዎች ሊኖሩ ይችላሉ። ሁለተኛ ደግሞ ከፍታዊነቱ አንጻር የሚነሱ እዛም እዚህም የሚነሱ ክፍተቶች ሊኖሩ እንደሚችሉ ተገንዝበናል። እየሆነ ያለው ይሄ ነው። ከዚህ በመነሳት እንግዲህ አሁንም ግንዛቤ በሰፊው የማስጨበጥ ግንዛቤውን የማሳደግ ንግድ መነገድ መብት እንደሆነ ነጋዴውን ህብረተሰብ የማስገንዘብ፣ ነገር ግን ደግሞ ንግድ ነግዶ ከሚያገኘው ትርፍ ለመንግስት ግብር መክፈል ደግሞ ግዴታ እንደሆነና በየትኛውም ያለን ክፍል የሚሰራ አሰራር እንደሆነ ህብረተሰባችን እንዲገነዘብ እየሰራው ያለ ነው። ከዚህ ጋር ተያይዞ ደግሞ ቅሬታዎች ሲኖሩ የሚስተናገዱበት አሰራር በአግባቡ ተዘርግቷል ማለት ቅሬታ ያላቸው አካላት በዚህ ሂደት ቅሬታቸውን እያቀረቡ እንደሆነ ገልጸው ቅሬታ የሌላቸው ደግሞ በተተመነው መሰረት ግብር ከፍለው የዜግነት ግዴታቸውን እየተወጡ እንደሚገኙ ይህንንም ለማድረግ እንቅስቃሴ መጀመሩን ይናገራሉ። በዚህም መሰረት በኦሮሚያ ክልል ካሉት ሀያ ዞኖችና ለክልሉ ቀጥታ ተጠሪ የሆኑ አስራ ስምንት ከተሞች ውስጥ በደቡብ ምዕራብ ሸዋ ከአምቦና ከወሊሶ አካባቢዎች በስተቀር ሌላው የህብረተሰብ ክፍል ግብሩን ለመክፈል ቅሬታ ካለው በተዘረጋው የቅሬታ ሂደት ቅሬታውን እያቀረበ እንደሚገኝ ተናግረዋል። አድሞ ያለው በተወሰኑ አካባቢዎች ብቻ ነው ብለዋል። ያለው አምቦ እና ወሊሶ አካባቢ ግን አምቦ፣ ወሊሶ፣ ግንጪ እና አምቦ ዙሪያ ያሉ አነስተኛ የወረዳ ከተማዎችን ጨምሮ ዛሬ ረስፋድ ላይም ወደ ደምቢዶሎ አካባቢ ጨምሮ የዕለት ገቢ ግብር ግምቱ እየተጋነነ ነው፣ ፍትሐ አይደለም። ስለዚህ ቅሬታችንን የምንገልጽበት መንገድ መንግስቱ በፈጠረው አሰራር ብቻ መሆን የለበትም። የንግድ ተቋሞቻችንን ዘግተን የትራንስፖርት አገልግሎትን አቋርጠን ያለንን ቅሬታ ያለንን ተቃውሞ እንገልጻለን በሚል ይሄን አቋም ወስደው የአምቦ፣ የወሊሶ፣ የጊንጪ እንዲሁም ደግሞ የደንቢዶሎ ከተማ አካባቢ ነጋዴዎች እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም ወደ ብጥብጥ ወደ እውከት እስካላመራ ድረስ። ነገር ግን መንግስት የሚያምነው በመነጋገር በመደማመጥ መንግስት ጋር ክፍተቶች ካሉ እነዛን ክፍተቶች ለቅመ ተገንዝቦ መፍትሄ የመስጠት እንደገና ደግሞ የንግዱ ማህበረሰብ ጋር ከግብር አከፋፈል ጋር ተያይዞ ያሉ ክፍተቶች ያሉ የግንዛቤ ጉድለቶች እና ግብርን እንደ ዕዳ ግብርን እንደሸክም የማየት ነገር ዝንባሌዎች ካሉም ደግሞ በመተማመንና በመነጋገር መርታት ይቻላል የሚል አቋም ነው ያለው። የቀን ገቢ ግምቱ እንደበዛባቸው የሚናገሩ ነጋዴዎች በበኩላቸው በተደጋጋሚ መንግስት እንድንሰማው ሳይሆን እንዲሰማን ነው የምንፈልገው ሲሉ መናገራቸው ይታወሳል። ያልሰራ ነውንና ያልነገድነውን እንዴት ይተመንብናል በሚል ቅሬታ ሲያቀርቡ እንደነበርም ይታወሳል። አቶ አዲሱ የቀን ገቢ ግምት ማለት ግብር አይደለም፣ እንደ ቃሉ ግምት ነው። በተጨባጭ መረጃ ላይ የተመሰረተ ማስረጃ ከቀረበ የሚስተናገድበት መንገድ አለ ብለዋል። ነጋዴዎቹ በበኩላቸው የቀን ገቢ ግምት መሰራት ያለበት የምንነግደውንና ያተረፍነውን መሰረት አድርጎ እንጂ ባልሰራ ነው መሆን የለበትም ግምቱ ደግሞ ሊመጣብን የሚችለው ከፍተኛ ግብር ማሳያ ነው በሚል መከራከሪያ ሲያ ሲያቀርቡ መሰማታቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ነበር የቀረበው። ወደ ትንታኔው መጽሔት እናልፋለን። በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ በአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ትናንት የተከፈተው ክስ እጅግ አስፈሪና በአገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ ወጥቷል። የክልሉ አቃቤ ሕግ በዘጠኝ የሰማያዊ ፓርቲ አባላት ላይ የመሠረተው ክስ ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማፍረስ የመሞከር ወንጀል የሚል ነው። ሰለሞን አባተ ተጨማሪ ይዟል። የአማራ ብሔራዊ ክልላዊ መንግሥት አቃቢ ሕግ በክልሉ ጠቅላይ ፍርድ ቤት ላይ ሰኔ 10 2009 ዓ.ም በተጻፈ የክስ ማመልከቻ የሰማያዊ ፓርቲ መሪዎችና አባላት ናቸው ባላቸው ዘጠኝ ግለሰቦች ላይ የመሰረተው ክስ ፌዴራሉን የወንጀል ሕግ አንቀጾች ጠቅሶ በሕገ መንግሥቱና በሕገ መንግሥታዊ ስርዓቱ ላይ ወንጀል መፈጸም የሚል ነው። አቃቢ ሕጉ ወንጀል በዝርዝር ያሰፈረው ወንጀል ተከሳሾቹ የሰማያዊ ፓርቲ አባልና አመራር ሆነው ሕገ መንግሥታዊ ስርዓቱን አክብረው ለመስራትና ለመንቀሳቀስ በህጉ መሰረት ተመዝግበው ሲንቀሳቀሱ ይህንኑ ሽፋን በማድረግና ለሕገ ወጥ ዓላማቸው መጠቀሚያ በማድረግ የኢፌዴሪ ሕገ መንግሥትና ሕገ መንግሥታዊ ሥርዓቱን ህጋዊ ባልሆነ መንገድ ለማፍረስ አስበውና ይህን የወንጀል ድርጊት የሚያስከትለውን ውጤት ለመቀበል በሙሉ ሐሳብና ፍላጎታቸው በመስማማት ነሐሴ 1 2008 ዓ ም ሰልፍ እናድርግ በማለት ከባሕር ዳር ከተማ ከንቲባ ጽህፈት ቤት ፍቃድ በመውሰድና ሕዝቡን በመጥራት ሰልፍ ወደ ዓመፅና ብጥብጥ እንዲቀየር አድርገው አንደኛ የ13 ሰዎች ሕይወት እንዲያልፍ ምክንያት በመሆናቸው ሁለተኛ አንድ መቶ ሶስት ሰዎች ቀላልና ከባድ የአካል ጉዳት እንዲደርስባቸው ምክንያት በመሆናቸው ሦስተኛ በመንግሥቱና መንግሥታዊ ባልሆኑና ግለሰቦች ንብረት ላይ በድምሩ 24 ሚሊዮን 860512 ብር ከ16 ሳንቲም የሚገመት ንብረት እንዲወድምና የክልሉ ኢኮኖሚ እንዲናጋ በማድረጋቸው በፈጸሙት ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማፍረስ በሙከራ ወንጀል ተከሰዋል ይላል። ቃል በቃል ነው፣ ይህን የክስ ዝርዝር የወሰድኩት። ክሱ እርምጃው ፖለቲካዊ ነው የሚለው የሰማያዊ ፓርቲ ዛሬ ባወጣው መግለጫ ክሱ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብሏል። ባሕር ዳር ላይ ትናንት በተሰየመው የጠቅላይ ፍርድ ቤቱ ችሎት ላይ የተገኙትን የፓርቲውን ሊቀመንበር አቶ የሸዋስ አሰፋን አዲስ አበባ እንደገቡ ማምሻውን አግኝቼ አነጋግሬ ነበር። አመሰግናለሁ። እንግዲህ የፓርቲ አባላት በሌሎችም ላይ ማዋከብና ፍርድ የተለመደ ቢሆንም አሁን እኛ ላይ እየደረሰ ያለው የተለየ የሚያደርገው ግን በተለይ ደግሞ አማራ ክልል ላይ የተለየ የሚያደርገው ከትናንትናው ክስ በተጨማሪ ደሴም ላይ ደቡብ ወሎ፣ ደብረ ማርቆስ ላይ ምስራቅ ጎጃም እንደዚሁም ሰሜን ጎንደር ላይ የፓርቲውን መዋቅር የማፍረስ ስራ መንግሥት እየሰራ ነው እና በተለያዩ ምክንያቶች እያሰራ አባላትን ፓርቲው ምንም እንዳይሰራ እያደረገው ነው እና ከዚህ ተነስተን የመግለጫው ይዘት በአማራ ክልል ሰማያዊ ፓርቲ እንዳይሰራ የተመላለሰ ፖለቲካዊ ውሳኔ ካለ ይህን ነገርን ብለን ፍትህ ቢሮ እዛ ለአማራ ክልል ፍትህ ቢሮ አስገብተን ነበር ከሁለት ወር በፊት ደብዳቤ ግንቦት ሰላሳ ሁለት ሺ ዘጠኝ ዓመተ ምህረት ያስገባችሁት ደብዳቤ ያቸ ነው። ግን እነሱ ጋር አዎ እነሱ ጋር የደረሰው ግን ሰኔ አምስት ነው እና ከዚሁ ጋር የተያያዘ ነው። ትናንትና ባህር ዳር የሄድንበት ነሀሴ አንድ ሁለት ሺ ስምንት ባህር ዳር ላይ በተነሳው ህዝባዊ ተቃውሞ ሰማያዊ ፓርቲ ተጠያቂ ነው የሚል የሰብአዊ መብት ኮሚሽኑ እንደዚህ ጋር አድርገው አባባሽ ነው ብለው ያለፉት ነገር ነበረ። እንግዲህ ያንን ተንተር ሰው ይመስለኛል ክስ መስርተዋል። እና በነጻ እንዲለቀቁ ነበረ አቤት ስንል ነበረ። እንግዲህ ምንም ያንን እንዳልሰሙ አድርገው ክስ መስርተዋል በፓርቲ አባላት ላይ። በመሰረቱ መጀመሪያ የታሰሩት ሁሉም የፓርቲው አመራሮች ነበር። ወደ ሀያ የሚደርስ አመራሮች ነበር የታሰሩት። የተወሰኑትን ማዕከላዊ አንጥተዋቸዋል፣ የተወሰኑትን በዋስ አውጥተዋል። ዘጠኙን ግን እዚህ ክስ መስርተውባቸዋል። እና ይሄ ግልጽ የሆነ በሰላማዊ ትግሉም ላይ አማራ ክልል እየታወጀ ዘመቻ ነው። እና ይሄ እንዲመሳልን የጠየቅ ነው ስለሆነ የማዕከላዊ ሰዎች ላይ የተመሰረተ ክስ አለ። ወደ ማዕከላዊ ያዛወረዋቸዋል ያሉኝ ሰዎች ላይ ስንት ሰዎችስ ናቸው? ሌሎች አባል ካልሆኑ ሰዎች ጋራ፣ የአንድነት አባል ከሆኑ የቀድሞ አንድነት አባል ከሆኑ ሰዎች ጋራ፣ የመያድ አባል ከሆኑ ሰዎች ጋራ ክስ መስረተውባቸው የተወሰኑት ማዕከላዊ ናቸው፣ የተወሰኑት ደግሞ ቂሊንጦ ይገኛሉ። አሁን ስለዚህ በአጠቃላይ አራት ሰዎች ናቸው። በአጠቃላይ አሁን አንዱ ለምሳሌ በእነ ንግስት ይርጋ ስም በተከፈተ ፋይል ላይ አብረ አለ እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎን ና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱት። እና እየተለየ የሚያደርገው ይህን መዋቅሩን ነው እየመጡ ያሉት ና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ሰው ቢታሰርም እንዲህ እንዲሰቃይም አንፈልግም። በግልጽ ያሉት ሊነገረን ይገባል። በተለይ ደግሞ አማራ ክልል ብለን ባለስልጣኖችን በነገራቸው ላይ ለማግኘት ፈልገን ነበረ። ጉባኤ ላይ ናቸው፣ ስብሰባ ላይ ናቸው እየተባለ ሁለት ቀን ሙሉ ሳናገኛቸው ቀርተናል። የክልሉን ባለስልጣናት ማለት ነው? አዎ፣ አዎ። ምክንያቱም ፖለቲካዊ ውሳኔ ስለሆነ አስፈጻሚው ላይ ነው ማነጋገር የፈለግነው የነበረውና ምክንያቱም የህግ ነገር አይደለም። ያ ግልጽ እኮ ነው። እሱን ያዩት የህግ ባለሙያዎች በሙሉ እንደው ምን ላይ ደረስ ያሉት። በቃ መሳቂያ ነው የመጨረሻ ሰልፉ የተከለከለበት የባህር ዳር ሰልፍ ሰማያዊ ፓርቲ እንዳያደርግ አልተፈቀደም፣ ተከልክሏል የሚባልበትን ወረቀት ሁሉ አያይዘውታል ግን የሚለው አቃቤ ሕግ በመሰረተው ክስ ላይ ይሄንን የሚሉኝን የሰማያዊ ፓርቲ ፈቃድ የጠየቀበትና የተፈቀደላቸው የሚል የሰነድ ማስረጃ ማያያዙን ጠቅሷል አቃቤ ሕግ እና አስራ አንድ ገጽ ሰነድ ማያያዙን አዎ። ክሱ ላይ እንደዛ ይጥቀስ እንጂ ያያያዘው ማስረጃ ግን የተከለከለ መሆኑን የሚገልጽ ነው። ከሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ አሰፋ ጋር ያደረግኩት ተጨማሪ ቃለ ምልልስ በዚህ ምሽት በሁለተኛው አጋማሽ ይቀርባል። በፓርቲው ቅሬታዎችና ክሶች ላይ ምላሽ እንዲሰጡኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን ደውዬ አግኝቻቸው ነበረ። አሁን የሚገኙት አዲስ አበባ መሆኑን ነግረውኝ በቂ መረጃ አሰባስበው ነገ ለቃለ ምልልስ ዝግጁ እንደሚሆኑ ገልጸውልኛል። የሚሉትን ይዤ እመለሳለሁ። በቀጣዩ የመጽሔት ክፍለ ጊዜ ዘገባችን በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል በሚል በሽብር አድራጎት በተከሰሱት ስድስት ተከሳሾች ላይ አቃቤ ሕግ ሁለት ምስክሮቹን ዛሬ ሳያቀርብ በመቅረቱ ጠበቆች ተቃውሞ አሰምተዋል። በዚህ መዝገብ ከተከሰሱት ውስጥ የ24 ዓመቷ ነግስቲ ይርጋ በማዕከላዊ ቆይታዋ ወቅታዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎቱ ላይ ተናግራለች። በማረሚያ ቤት ቆይታዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለም ነው የተናገረችው። ጽዮን ግርማ የችሎቱን ውሎ አስመልክታ የተከሳሹን ጠበቃ አቶ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራ ተከታዩን ዘገባ አዘጋጅታለች። እነ ንግስት ይርጋ በሚል ስድስት ተከሳሾች ያሉበት መዝገብ እየታየ ያለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ሲሆን መዝገቡ ለዛሬ ተቀጥሮ የነበረው የፌዴራል አቃቤ ሕግ በተከሳሾቹ ላይ ቀሪ ሁለት ምስክሮች ስላሉት እነሱን ለማሰማት በተሰጠው ቀጠሮ መሰረት እንደሆነ የተከሳሾቹ ጠበቃ አቶ ሄኖክ አክሊሉ ለአሜሪካ ድምጽ ተናግረዋል። በዚህ መዝገብ ታህሳስ 28 2009 ዓ.ም ክስ የተመሰረተባቸው ንግስት ይርጋ ቴድሮስ ላይ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ሲሆኑ ዛሬ በችሎት ቀርበው እንደነበር ጠበቃቸው ይናገራሉ። ዛሬ በችሎቱ ቀርበን እንዳረጋገጥ ነው ሁለቱም ምስክሮች አልቀረቡም። ፖሊስ ምን ላይ ሰጥተውበት ነበረ። ላገኛቸው አልቻልኩም፣ በአድራሻቸው ፈልግ የሚል ነገር ግን፣ በስልክ ደውዬ ነግሬያቸዋለሁ ወደ ፍርድ ቤቱ ምን ላይ ሰጠ አካባቢ እነዚህ ምስክሮች ተለዋጭ ቀጠሮ ቀርቦ ልኝ ሊሰሙ ይገባል የሚል ለፍርድ ቤቱ አቤቱታ አመለከተ። በእኛ በኩል እነዚህ ምስክሮች ቀርቦ ሊሰሙ ይገባል በሚል ምን ላይ ይሰጠንበታል። ይህንን የሚያለው ለምንድን ነው? ምስክሮች ለማስደመጥ አራተኛ ቀጠሮ ነው የተቀጠረው። እነዚህ ምስክሮች አድራሻቸው ይታወቃል። አዲስ አበባ ነው ያሉትኝ። ከጎንደር ያሉትኝ መጥቶ ሲመሰክሩ፣ አዲስ አበባ ያሉት ቀርቦ ሊመሰክሩ አለመቻላቸው ፍትህን የሚያራዝም የሚያጓትት ስለሆነ ተገቢነት የለውም። ፍርድ ቤቱ የአቃቤ ሕግን አቤቱታ ሊቀበለው አይገባም። የተፋጠነ ፍትህ ሊሰጠን ይገባል በሚል አመለከተን። ከተከሳሾቹ መካከል የሀያ አራት ዓመቷ ወጣት ንግስት ይርጋ የማረሚያ ቤት ቆይታዋን በተመለከተ ተጽዕኖዎች እየደረሱባት መሆኑን በመግለጽ ለፍርድ ቤቱ አቤቱታ ማቅረቧን አቶ ሄኖክ ይናገራሉ። አንዳንድ ተጽዕኖዎች እየደረሱባት ስለሆነ፣ በተለይም ቤተሰብ ሊጠይቃት አልቻለም። ከተከሰሰችበት ጉዳዩ እየታየበት ካለ ነገር ጋር በተገናኘ በጣም ጥቂት ሰዎች ናቸው የሚጠይቋት። የተመዘገቡ ሰዎች ብቻ ነው የሚጠይቋት። ከዛም በተጨማሪ ከስድስት ሰዓት እስከ ሰባት ሰዓት ብቻ መደረጉ ህገ መንግስታዊ መብቷን የሚያጣብብ ስለሆነ ፍርድ ቤቱ ይህንን ተመልክቶ መብቷን እንዲያረጋግጥላት በሚል አቤቱታ አቅርባ ነበር። ንግስት ይርጋ አቃቤ ህግ ተጨማሪ ቀጠሮ እንዲሰጠው ከጠየቀ በኋላ ለአስራ አንድ ወራት የዋስትና መብቷ ሳይጠበቅ በማረሚያ ቤት በተለይ ደግሞ በማዕከላዊ በነበረችበት ወቅት በጣም ከፍተኛ ግፍ ደርሶብኛል ከባድ የሆነ የሰብአዊ መብቴ ሊጋፋ በሚችል ሁኔታ ምርመራ ተካሂዶብኛል ስትል ለፍርድ ቤቱ ገልጻለች። በማረሚያ ቤት በተለይም ደግሞ ማዕከላዊ በጣም በርካታ ግፍ ደርሶብኝ ቆይቻለሁ። አሁንም ደግሞ መፍትሄ ሳላገኝ ተለዋጭ ቀጠሮ በአካባቢ ግ ምክንያት ምስክሮቹን ሳያቀሩ ሊሰጥ አይገባም። በጣም ብዙ በተለይ ቤተሰቦቼ ደካማ እናታልኝ ቤተሰቡን ማስተዳዳሪ ነኝ የምረዳ ነኝና የተፋጠነ ፍትህ ሳላገኝ የቀጠሮች እየተሰጡ መቆየታቸው በጣም በጣም በእጅጉ መብቴን ነክቶታል፣ ተጎድቻለሁ። ስለዚህ ፍርድ ቤቱ ይህንን ተመልክቶ የአቃቤ ሕግ የተጨማሪ ቀጠሮ ምስክር እንዳሰማ ጥያቄ ውድቅ ያደርግልኝ በሚል ትንሽ ጠንከር ብላ ነው ለፍርድ ቤቱ አቤቱታዋን ያቀረበችው። ይህንን ይመስል ነበር የእሷ አቤቱታ። ፍርድ ቤቱ አቃቢ ህግ ተለዋጭ ቀጠሮ ይሰጠኝና ምስክሮችን ላቅርብ በሚል ላቀረበው ማመልከቻና የንግስት ይርጋን የማረሚያ ቤት ቆይታን በተመለከተ መርምሬ በማግስቱ ትዕዛዝ ሰጥበታለሁ በሚል ለነገ ተለዋጭ ቀጠሮ ሰጥቷል ብለዋል አቶ ሄኖክ። ንግስት በማዕከላዊ ተፈጽሞብኛል ያለችውን የመብት ጥሰት በተመለከተ እግረ መንገድ ያነሳችሁ እንጂ ለፍርድ ቤት ያመለከተችው ስላልሆነ በፍርድ ቤቱ በኩል ምንም የተነሳ ነገር የለም ብለዋል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የተከበራችሁ አድማጮች የዜናና የአብይ ርዕስ እንዲሁም የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል አብራችሁን እንድታመሹ ከአክብሮት ጋር እንጋብዛችኋለን የምናስተናግዳችሁም ዛሬ እኔና ቆንጂት ታዬ ነኝ። እኔ እና አዲሱ አበበ ነን። ፕሮግራማችንን የሚመራልንና ቆንጅት ነን የምትይ ነበር የመሰለኝ። ወይም አንተ እንደምጠራኝ ቆታ አንተና ሰሎሞን የፕሮግራማችንን የሚመራው ንጉሱ ታምሬ፣ የቴክኒክ መሀንዲሱ ደግሞ ኦድሬስ ሬገስ ነው። ወደ ሁለተኛው የዝግጅታችን ክፍለ ጊዜ ከማለፋችን በፊት ሙዚቃ እንጋብዛችኋለን። የዛሬ ሁለት ለት እንደ ኤውሮፓውያን አቆጣጠር ሐምሌ 18 የኔልሰን ማንዴላ የልደት ቀን ነው። የሰብአዊ መብቶች ኮከቡ በአውሮፓውያን 2013 በ95 ዓመታቸው ነው ያረፉት። ማዲባ የሀገራቸው ህዝብ በፍቅርና በአክብሮት እንደሚጠራቸው በህይወት ቢኖሩ ኖሮ ዛሬ 99ኛ ዓመታቸውን ያከብሩ ነበር። ከመቶ አንድ ፈሪ የተባበሩት መንግስታት ድርጅት የዛሬውን ዕለት ዓለም አቀፍ የኔልሰን ማንዴላ ቀን ተብሎ እንዲከበር አውጇል። በዓለም ዙሪያ እሳቸውን በተለያየ አገልግሎት ህዝብ እንዲያከብራቸው ነው የጠየቀው። የሀገራቸው ህዝብ ደግሞ በህዝባዊ አገልግሎት ያሳለፏቸውን 67 ዓመታት ቢያንስ 67 ደቂቃ በቀን ውስጥ አገልግሎት በመስጠት እያሰበና አክብሮቱን እየገለጸ ነው። ይህንን ሙዚቃ ሰምተን ወደ ሁለተኛው አጋማሽ እንሻገራለን። Il faudrait donc faire des chansons A tous les frères du monde Dont le coeur bat ton rythme et tu désespois Oh la la, m'en déjouer Guarda la የማክሰኞ ታላቅ ለማክበር የማክሰኞ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹን ጋብዛለን። በድጋሚ ሐኪሙን ይጠይቁና ከዚያ በኋላ ደግሞ ከሰማያዊ ፓርቲ ሊቀመንበር ከአቶ የሸዋሳ ሰፋ ጋር የተካሄደ ቃለ ምልልስ ይቀርባል። ከዛ አስቀድሞ የምሽቱን ዋና ዋና ዜናዎች አዲሱ ያቀርብልናል። እንደ አውሮፓ አቆጣጠር በ1945 እና በ1992 መካከል ጀርመን ውስጥ በሚገኝ አንድ የካቶሊክ መዘምራን ትምህርት ቤት ውስጥ ከአምስት መቶ በላይ ልጆች ወንዶች ልጆች አካላዊና ወሲባዊ ጥቃት ደርሶባቸዋል ሲል ዛሬ ማክሰኞ ይፋ የሆነ አንድ ጥናታዊ ዘገባ አመልክቷል። የህግ ባለሙያ የሆኑት ኡልድሪች ዌበር ይፋ የሆነው ይኸው ጥናታዊ ሪፖርት እንዳመለከተው በታዋቂው የጀርመኑ የመዝሙር ትምህርት ቤት ውስጥ በትንሹ አምስት መቶ አርባ ሰባት ወንዶች ልጆች በአርባ ዘጠኝ ሰዎች ወሲባዊና አካላዊ ጥቃት ደርሶባቸዋል። የህግ ሙያተኛው ዌበር ጥናቱን የጀመሩት በ2015 ሲሆን ያነሳሳቸውም በ2010 በካቶሊክ ቤተ ክርስቲያን ውስጥ ተደጋጋሚ የወሲባዊ ጥቃት የመካሄዱ ዜና እንደሆነ ታውቋል። የኢንዶኔዥያ ምክር ቤት አፈ ጉባኤ ከብሔራዊ ምርጫ መታወቂያ ካርድ ዝግጅት ጋር በተያያዘ በብዙ ሚሊዮን ዶላር ሌብነትና የሙስና ቅሌት መጠርጠራቸው ይፋ ሆነ። መንግሥታዊ የሙስና አስወጋጅ ኮሚሽን ኃላፊ አውገስ ራሃሪጆ ትናንት ሰኞ እንዳስታወቁት አፈ ጉባኤው ሴትያ ኖቫንቶ ብዙ ሚሊዮን ደለል ለመመንተፋቸው በቂ መስረጃ ወይም መረጃ ተገኝቷል ተብሏል። አጠር ያለው የሰዓቱ ዋና ዋና ዜና ይሄው ነበር። አድማጮች አሁን በቀጥታ ወደ ሳምንታዊው ሐኪሞን ይጠይቁ እንሻገራለን። የልብ ሽንቁርን ሽንቁርን ልክነ አይደለም ትክክል የልብ ሽንቁርን ምንነት አስመልክቶ ከአድማጭ በተላከ ጥያቄ መነሻነት ባለፈው ሳምንት የተጀመረው ቅንብር ተከታይ ነው። ዛሬ ሐኪሞን ይጠይቁ ለተባለው ዝግጅት ይዞ የቀረበው ሙያዊ ማብራሪያውን የሚሰጡንም አዲሱ የዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሃኒፒን ካውንቲ ቀበሌ ማለት ነው የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። አሉላ ከበደ ነው ያነጋገራቸው። የፕሮግራሙ አቅራቢ ነውና ባለፈው ሳምንት እልባት ካደረገበት ይቀጥላል። ዶክተር ውብሸት በጽንስ ጊዜ ምንም አይነት ጉዳት ሳያስከትል ህይወትን በሙሉ ሊቀጥል እስከሚችለው በጣም መጠነኛ ችግር ሊያስከትል እስከሚችለው ድረስ ሁኔታዎች ሊለያዩ መቻላቸው በተለይ ኤርትሬም የተባሉት የላይኛው የልብ አካላት ላይ የሚኖረውን ገልጠዋል ሽንቁሩ ወይም የቀዳዳው አይነት ያለበት ቦታ እና የሽንቁሩ ስፋት ሊለያይ ይችል ይሆን? በዚህም ሳቢያ ቅድም ያሏቸው ጉዳት የመኖርና ያለመኖር ካለም የጉዳቱ መጠን መለያየት ይችል ይሆን? በእርግጥ ነው አሉላ። ወደ ጥሩ ማብራሪያ ነው እየጋበስከኝ ያልኸው ና ምንድን ነው። በእውነትም እንዲያው አድማጮች እንደሚያስቡት ቀዳዳው በሰፋ ቁጥር ችግሩ እየበዛ ይመጣል ማለት ነው። ለብዙዎቻችን ቀዳዷ በጣም ትንሽ ነው የምትሆነው እና ሐኪምም ልስማትም ብሎ በዚህ በመስሚያው መሳሪያ በስቴቶስኮፕ ሲሰማም የሚሰማ ነገር የለውም። አንዳንድ ጊዜ እንዲያውም አልትራሳውንድ ተደርጎም ትንሽ ቀዳዳ ከመሆኗ የተነሳ ላትታይ ትችላለች፣ በመሳሪያውም በዚህ በኢኮካርዲዮግራሙም ተደርጎ ግን፣ ያቺ ነገር እየሰፋች በመጣች ቁጥር ብዙ ችግሮች አሉ። ሁለቱም መጥቀስ ችላለሁ አንዱ ያው ቀዳዳው በጣም ከሰፋና ደም ከቀኝ ወደ ግራ ብዙ የሚንሸራሸር ከሆነ የዘውረ ደም ገጽታው እንደሱ አልነበረም። ቀኝና ግራ ዛው ሊንሸራሸር ሳይሆን ከላይኛው ከተቀባይ ክፍል ወደ ታች ከታችኛው ክፍል ደግሞ ወደ የቦታው ሊሰማራ ነበር። እንግዲህ የዘውረ ደም አግባቡ እውነቱን ሊቀይር ይችላል ማለት ነው በዚህ ሽንቁር ሳቢያ። አዎ። ምክንያቱም አሁን ቀጥታ ከልብ እንደ መግባት ጸጥቶ በመውጣት ፋንታ ቀኝና ግራ ዛው ሲመላለስ ሊውል ነው ማለት ነው ደም ይሄ እንግዲህ ልብ በመታ ቁጥር ስራውን ለመስራት ይሞክራል ግን ደግሞ ስራውን አይሰራም ይደክማል ማለት ነው ልብ በከንቱ ሊደክም ነው የሚፈልገውን አገልግሎት ሳይሰጥ አዎ ልክ ያልከው ቃል ልብ ድካም ይመጣል በዚህ ምክንያት ልብ ይደክማል ሃርት ፌልየር የሚባለው መሆኑ ነው እና ትልቅ ከሆነ ቀዳዳው እንደዚህ አይነት ችግር ሊያመጣ ይችላል ሁለተኛው ደግሞ ጠቅሳለሁ ያልኩት አንዳንድ ጊዜ ባለፈው ፕሮግራማችንም ጠቅሰነዋል። ስትሮክ የሚባል ነገር አለ። አንዳንድ ጊዜ ያላግባብ የጓጎለ ደም ለምሳሌ ወደ አንጎል ወደ ብሬን ቢሄድ እና የደም ቧንቧ ቢዘጋ የሚደርስ አይነት አደጋ ማለት ነው። ስትሮክ ማለት ምንድን ነው የሚሆነው ጉዳዩ? በቀኝ በኩል ያለው የልባችን አካል ብዙ ጊዜ ይሄ ግድግዳው ወይም ከፋዮቹ ከቀኝ ወደ ግራ ነገር ስለማያመላልሱ ብዙ ጊዜ የጓጎለ ደም በቀኝ በኩል የሚመጣውን አሳልፎ አያቀብልም ነበር ወደ ግራ በኩል ወዳለው የክፍል አካል። ግን ቀዳዳዋ ከፍ ብላ ከተገኘች አንዳንድ ጊዜ በሆነ ቦታዎች ጋር እግራችንም ጋር ሆነ ለምሳሌ አንዳንድ ጊዜ ሰዎች በአውሮፕላን ለብዙ ጊዜ ሲሄዱ እግራቸው ጋር ትንሽ ደም ልትጓጉል ትችላለች። ይቺ ደም ወደ ልብ ተመልሳ ብዙ ጊዜ በቀኝ በኩል ትመጣና ወደ ግራ ግን አልፋ፣ ወደ ግራ ያለፈ ነገር ነው ወደ አንጎል ሊሄድ የሚችለው ወደ ሌላ ሊሰማራ የሚችለው። ምክንያቱም በቀኝ በኩል የመጣ ነገር ብዙ ጊዜ አያልፍም ወደዛ ለመሄድና፣ ግን ቀዳዳ ካለችና ቶሎ ብሎ በአቋራጭ ከቀኝ ወደ ግራ በኩል ካለፈ ያ የጓጎለ ደም እንደዛ አይነት ችግር ሊያመጣ ይችላልና። እንዲያውም አሉላ፣ እኛ ቅድም ያልኩህ የልብ ድካም ጉዳይ ብዙም አንጠየቅ፣ በጣም በጣም የዚህ የልብ ሽንቁር ጉዳይ እኛ ጋ መጥቶ በደንብ እንድንመረምረው እና ካስፈለገም ደግሞ ያንን ቀዳዳ ሄደን እንድናስተካክለው የምንጠየቀው ለምንድን ነው? አንድ ሰው ባልተጠበቀ ሁኔታ በተለይም በወጣትነቱ ስትሮክ ይዞትኛ ጋር ሲመጣ ነው፣ ከሌላ ውስብስብ አደጋ በኋላ ነው። እንደውም የዛ መነሻ የሚታወቀው በአብዛኛው። አዎ ዋናው መነሻ ለችግር ሳያጋልጥ በኋላ የመጣ ጣጣ የቀድሞ መነሻውን እንድትረዱ ያደረጋችኋል። በእርግጥ በእርግጥ እንደሱ ነው። ማለት እንግዲህ ይሄ ግለሰብ ከዛ በፊት ቅድም እንዳልነው ምንም ሌላ ምልክት ስለሌለው የዚህ ነገር ለሕክምና አይቀርብም ነበር ማለት ነው። ያቺ የጓጎለችው ደም ከቀኝ ወደ ግራ አልፋ በዛ በቀዳዳው ያን ችግር ማምጠቷ የአደጋ ነው እኛ ጋር የሚያደርሰው ያንን ግለሰብ እና ያኔ መርምረን በምናገኝበት ጊዜ በእውነትም ያቀዳዳ ትልቅ ሆኖ ከተገኘ በእውነትም ያ ትልቅ ሆኖ መገኘት የደሙም መጓጎል ከቀኝ ወደ ግራ የሚያሳልፍ መስሎ ከታየን ደግሞ ያንን ቀዳዳ ሄዶ መድፈን ይቻላል። አንዳንድ ጊዜ ያስፈልጋል፣ አንዳንድ ጊዜ አያስፈልግም። ግን ካስፈለገ እሱን ሁሉ ደግሞ ያን ሽንቁር የምንደፍንበት ደግሞ መንገድ አለን እና እዛ ሁኔታ ላይ ነው እንግዲህ እኛ የምንጋበዝ። መልካም ዶክተሩ ብሸት ምናልባት በጀመር ነው ርዕስ ላይ ይሄ የልብ ሽንቁር ወይም ቀዳዳ በልጅነት መከሰቱ ከልጅነት በኋላ የሚኖረው በርካታ ገጾቹን አንስተዋል። ይህ አሁን ያልነው በተፈጥሮ የሚመጣ የልብ ሽንቁር በጽንስነት ጊዜ ተፈጥሮን የተከተለ አስፈላጊ የሆነ ነገር በኋላ በራሱ የሚገጥም ሳይገጥም ሲቀር የሚኖረውን ሁኔታና ጉዳትም ጉዳት ላይ ያስከትል የሚችለውን ተመልክተናል። በአደጋ የልብ ሽንቁር ሲፈጠር የመኪና አደጋ ሊሆን ይችላል። ሌሎች አካል ላይ ጉዳት የሚያደርሱ አደጋዎች ልብንም ለሽንቁር ማጋለጽ ሲችሉ፣ ልክ ነው። እንዲያውም አሉላ እኔ እናንተ ይሄንን ፕሮግራም ያሰብነው ከአንድ ሳምንት በፊት ነበር። በዛን ወቅት ልንነጋገር ልናደርገው ያልቻልንበት ምክንያት በመኪና አደጋ የመጡ ሁለት ጎረምሶች ነበሩ። ትነግርህ አስታውሳለሁ። አንዱ ከመኪናው ተወርውሮ ውጭ ተጥሎ ነበር። መኪናው በጣም ስለተጎዳምና አደጋ በደረሰበት ጊዜ አንድ ሰው ደረቱ ጋር የሆነ የተመታ ነገር ካለው ይሄ መኪናም ሊሆን ይችላል። በመሰላል ወጥቶ ሲሰራ ከዛም የወደቀ ሰው ሊሆን ይችላል። ዛፍ ላይ ወጥቶ ሲቆርጥ የወደቀም ሰው ሊሆን ይችላል ግን ምንም ሆነ ምን የሆነ አይነት አደጋ ደረት ጋር ተደረሰ እንደ እሱ አይነት ነገር የልብን ግድግዳዎች ሊጎዳ ይችላል። እና ይህ ግለሰብ የደረሰበት የሆነ ነገር ወቅቶ ሳይሆን ያ ልቡ ከውጭ መመታቱ ራሱ ውስጡ ሽንቁር ፈጠረ ማለት ነው። እና እንደ እሱ አይነት ሁኔታ ላይ የምታየው ሽንቁርና በተፈጥሮ የሚመጣው ሽንቁር የተለያዩ ናቸው። ያኛው ብዙ ጊዜ የላይኛው ክፍል ኤትሪያ ላይ ነው የሚፈጠረው። የዚህ ግለሰብ ግን የተፈጠረው የታችኛው ክፍል ጋር ሆኖ እውነትም በአደጋ እንደምታስበው ደንበኛ የልቡን ጡንቻ ከታች ያለው አከፋፋይ ክፍሉን የቬንትሪክሉን ጡንቻውን ነው ቦጭቆ ያወጣው። እና እንደ እሱ አይነቱ ነገር ብዙም ፋታ የሚሰጥ አይደለም። ወዲያውን ቀዶ ጥገና ተደርጎ መጠገን ያለበት ነገር ነው እንደ እሱ አይነቱ እና በአደጋ የሚመጡት ብዙ ጊዜ እንደዚሁ ዝም ብለን እንተዋቸው የምንላቸው አይነት ቀዳዳዎች አይደሉም። እንደነሱ አይነቶቹ ትንሽ ሰፋ ያሉ ናቸው። ቅድም እንዳልነው ነው ከሚገባው የደም ዝውውር የተለየ ነገር ፈጥረው ልብን ቶሎ የሚያደክሙ ስለሆኑ እንደዚህ አይነቶቹ ወዲያው መሰራት ያለባቸው መጠገን ያለባቸው ጉዳዮች ናቸው። መልካም ዶክተር ብሸት ይሄ ምናልባትም የልብ ስብራት በሚል የበረታ ሐዘንን የገለጽንበትንም ሊያካትት ይችላል። ብዙ ጊዜ የሰዎችን ስሜት ከልብ ጋር በልማድ እናዛምዳለን። ሰው ሲያዝን፣ የተለየ ስሜት ደስታ ሲሰማው የልብ አመታቱም ሆነ የልብ አሰራሩ ላይ የሚፈጠሩት ስሜቶች ልብ የሚቆጣጠረው የአእምሮን ቦታ የሚወስድ ይመስላል ባነጋገራችን። ይሁንና አንድ ሰው ልቡ ላይ አደጋ ከደረሰበት በኋላ ይልቁንም ደግሞ የልብ ሽንቁር ቢኖረው ወይ የልብ ስብራት ቢደርስ የነበረውን ተፈጥሯዊ የስሜት መገለጫ ሁኔታዎች ሊቀይረው ይችል ሊሆን ፍቅር ሊሆን ይችላል፣ የበረታ ሐዘን ሊሆን ይችላል። ልብ በገጠመው የጤና ሁኔታ ለእነኛ ስሜቶች ሰው የሚሰጠውን ምላሽ ይቀይሩ ይሆን። አሉላልና እንግዳውን ዶክተር ጉብሸት አየነውን እናመሰግናለን። አሉላ ባነሳው ጥያቄ ዙሪያ ደግሞ በሚቀጥለው ሳምንት ይመለሳሉ። ለዛሬው እጅጉን አድርገን እናመሰግናለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን ከሰማያዊ ፓርቲ ሊቀመንበር ከአቶ የሽዋስ አሰፋ ጋር ወደ ተደረገው ውይይት ይሆናል የምናልፈው። ቀደም ሲል በመጽሔት ክፍለ ጊዜ እንደተሰማው በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ትናንት የተከፈተው ክስ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ አውጥቷል። የክልሉ አቃቤ ህግ በዘጠኝ የሰማያዊ ፓርቲ አባላት ላይ የመሰረተው ክስ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ የመሞከር ወንጀል በሚል የሚል ነው። ሰሎሞን አባተ ከሰማያዊ ፓርቲ ሊቀመንበር ከአቶ የሸዋስ አሰፋ ጋር ያካሄደውን ቃለ ምልልስ ይዞ ቀርበዋል። እሱን ያዩት የህግ ባለሙያዎች በሙሉ እንደው ምን ላይ ደረስን ነው ያሉት። በቃ መሳቂያ ነው። የመጨረሻ ሰልፉ የተከለከለበት የባህር ዳር ሰልፍ ሰማያዊ ፓርቲ እንዳያደርግ አልተፈቀደም፣ ተከልክሏል የሚባልበትን ወረቀት ሁሉ አያይዘውታል። ግን የሚለው አቃቤ ህግ በመሰረተው ክስ ላይ ይህንን የሚሉኝን የሰማያዊ ፓርቲ ፈቃድ የጠየቀበትና የተፈቀደላቸው የሚል የሰነድ ማስረጃ ማያያዙን ጠቅሷል። አቃቤ ሕግ እና አስራ አንድ ገጽ ሰነድ ማያያዙን። አዎ፣ ክሱ ላይ እንደዛ ይጥቀስ እንጂ ያያያዘው ማስረጃ ግን የተከለከለ መሆኑን የሚገልጽ ነው። በመሰረቱ ፓርቲውን ላይ ያለ ከዚህ በፊት እንደነበረን ባወጣ ነው መግለጫ እንደገለጽ ነው። የሰብአዊ መብት ኮሚሽን የተባለው መስሪያ ቤት ሰማያዊ ፓርቲ መግለጫ ሲያወጣ ፓርቲውን አንድ ቃል አልጠየቀውም፣ አንድ ደብዳቤም አልጠየቀውም። ምንድነው ሀሳብም ብሎም ገለልተኛ ነኝ ብሎ ስለሚያወራ ማለት ነው። አልጠየቀውም እና ያን ጊዜ ቢጠይቁ ኖሮ የተከለከለበትን ሰነድ እናሳያቸው ነበረ። እኛም በግልጽ በወቅቱ የነበረው አመራር በግልጽ ይሄ የህዝብ ጥያቄ ስለሆነ እዚህ ላይ የፓርቲው ቅን የለበትም ብሎ የወጣበት በቪኦኤም ተገልጿል። ግን የክልሉ ርዕሰ መስተዳደር እኮ በቴሌቪዥን ወጥተው የተፈቀደ ሰልፍ የለም ያሉበት ሁሉ አለና ይሄን ሁሉ አልፎ የሚደረግ ክስ ፖለቲካዊ ውሳኔ ነው። በፍጹም ከህግ ጋር የተያያዘ አይደለም። የፓርቲውነት አቃቢ ህግ እርስ ባሉት መንገድ ሊሆን ይችላል ክሱን የመሰረተው ነገር ግን በፍርድ ቤት ደረጃ ክስ የተመሰረተ በመሆኑ ይህንን የፖለቲካ ውሳኔ ነው ማለት ይቻላል። የፍርድ ሂደት የተጀመረበት በመሆኑ በመሰረቱ ከተያዙ አንዳንዶቹ አስራ አንድ ወራቸው ነው። አንዳንዶቹ ዘጠኝ አንዳንዶች ስምንት ወራት ሆናቸዋል። ክስ ሳይመሰረት ክስ ሳይመሰረት ነሐሴ አንድ ያ ችግር ተከሰተ ነሐሴ ሁለት ሶስት አራት አምስት ጀምሮ ነው የተያዙት በሙሉ። ስለዚህ ይህን ያህል ጊዜ አቆይተው እኛ በዋስ እንዲወጡ ፖለቲካዊ ውሳኔ ስለሆነ እንዲለቀቁ፣ ቅድም እንዳልኩ ከሁለት ወረት የጻፍነው ደርጃ ጀምሮ ይህንን ያክል አቤቱታ ስናቀርብ ነው ወደ ክስ የወሰዱት። ስለዚህ የተለያዩ ዋስትና በተጠየቀበት ምለን የሀገር አስረኛ ናቸው ተብሎ ሁሉ የተጻፈበት አለ እና ፈጽሞ ከወንጀሉ ጋር ምንም ግንኙነት እንደሌላቸው ይታወቃል። አንዳንዶቹም የፓርቲ አባል እንዳልሆኑ ጭራሽ ይታወቃል። እና በእርግጥ የሰብአዊ መብት ኮሚሽን የተባሉት ሰው ሰዎቹ ከተያዘ በኋላ ነው ከተያዙ በኋላ ነው ምስክርነት የሰጡባቸው። ህገ መንግስቱንና ህገ መንግስታዊ ስርአቱን በሀይል ለማፍረስ ሙከራ አድርገዋል በሚል ወንጀል ነው አቃቤ የከሰሰው እና የወንጀል ህግ አንቀጽ ጠቅሶ ነው የከሰሰው። እናንተ ስትናገሩ ይሄ ክስ እጅግ አስፈሪና ፍርድ ቤት ወይም የፍርድ አካላት በመንግስቱ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብላችኋል በመግለጫቸው ላይ ይህንን አቃቤ ህግ የመሰረተውን ክስ ሊያጣርስ የሚችል ወይም ደግሞ የወንጀል ህጉን የተጠቀሰውን አንቀጽ ሊያፋልስ የሚችል አካሄድ ነው የተከተለው አቃቤ ህግ የሚል ሀሳብ እምነት አላችሁ ትልቅን ነው። በመጀመሪያ እኮ ሰዎቹ እኮ በአካባቢው አልነበርም። ለምሳሌ ስድስተኛ ተከሳሽ አቶ ነገሰ ተፈረደኝ በወቅቱ የፓርቲ ምክትል ሊቀመንበር ነበሩ። ክሱ ላይ ሲጠቀስ ልክ እዛ ተገኝተው ቦታው ላይ ሲቀሰቅሱ ልክ ድርጅቱን ሲፈጽሙ እንደተደረገ ነው የተገለጸ እና በወቅቱ ግን እሳቸው አዲስ አበባ ነበሩ። ለቪኤም ኢንተርቪው የሰጡት አዲስ አበባ ሆነው ነው የተጠራ ተጠርቶ የነበረው የተሰረዘ መሆኑ የገለጹትም አዲስ አበባ ሆነው ሌሎችም ተከሳሾች ላይ ፈጽሞ ባልነበሩበት ቦታ አንዳንዶቹ በሀገርም አልነበሩም፣ ባህር ዳር ውስጥ አልነበሩም በእለቱ። ያንም በተለያየ ጊዜ ለጣቢያውም፣ ለሚጠይቃቸው ዜጋ ቃል ሁሉ በምርመራም ጊዜ አሳይተዋል። ስለዚህ ይህንን እዳ ለማንምስጠው ነው አሁን የገዢው ፓርቲና የመንግስት ቅድም ይመስለኝ መታየቅ ያለበት ለምሳሌ የሰብአዊ መብት ኮሚሽን አላፊ ሲናገሩ የችግር ዋና መንስኤ የራሱ መንግስት ነው ብለዋል። ሁለት ፓርቲዎችን ጠርተው ደግሞ አባባሽ ናቸው ብለዋል። ይህ ችግሩ ዋና ባለቤት ሳይጠየቅ፣ እስኪ የትኛው አዛዥ እንዲተኩስ ያዘዘ ሰው ነው የተጠየቀው እስካሁን ድረስ? የትኛው የመንግስት ባለስልጣን ነው እስካሁን ፍርድ ቤት የቀረበው? ስለዚህ ችግሩን የፈጠረው ሳይጠየቅ አባባሸ የተባለው መታየት በራሱ ትክክል አይደለም። ከዛ ባለፈ ግን ፈጽሞ በሌሉበት በሀገር በሌሉበት ከየቤታቸው እየተያዙ የመጡ ሰዎች እንደዚህ ተጠያቂ ማድረግ ፍጹም ሀገሪቱ ላይ ህግ እንደማይሰራ የሚያሳይ ነው። ለዚህ ነው ያን የሚጠቀስ መስለ ጠበቃ ቆሞላቸዋል። ተከሳሾቹ ገና ነው ዓርብ ዕለት ነው የደረሳቸው ክሱ። ትናንትናም ሲገልጹ ለፍርድ ቤቱ ዓርብ ዕለት ነው የደረሰው። የተያያዘው ማስረጃ ከሰላሳ ከአርባ ገጽ በላይ ነው። አላየነውም። ከፓርቲ አባላት እና አመራሮች ጋር ከጠበቃ ጋር አልተመካከልንበትም። ስለዚህ ትንሽ ቀን ይሰጠን ብለው ነው እንትን ያልነው። ከዛ በኋላ ነው እንግዲህ ስለጠበቃም ነበር ስለ ክሱ አካሄድ የምንነጋገረው። ለመቼ የተቀጠረ እኛም ቶሎ ይሄድ ነው። አርብ ለት ደርሰውናል ብለው ቅዳሜ ለት ሲፈሩም እነሱ ነው። እሁድ ለት ይሄድ ነው። ለመቼ የተቀጠረ ለሐምሌ አስራ ዘጠኝ ምን እንዲሆን ነው ሐምሌ አስራ ዘጠኝ የተቀጠረው? ሐምሌ አስራ ዘጠኝ እንግዲህ አጣሪ ተጨማሪ ማስረጃዎች አሉኝ፣ የሰነድ ማስረጃዎች ተጨማሪዎች አሉኝ አለ። ከዛ በፊት አቅረብ ተባለ። እነሱ ደግሞ ክሱን አይተው የእምነት ክደት ቃል ለመስጠት ጠበቃ ማቆም የሚችሉ እንደሚችሉ ለመናገር እና መልሳቸውን ለማቅረብ ነው። ማጠቃላይ እናንተ እያሰባችሁ ነው እያሰባችሁ ነው አሁን ስለ ጠበቃና የመሳሰሉ ነገሮች ወይስ በግላቸው ነው የሚያቆሙት ሰዎቹ? አዎ አዎ፣ ሰነዱንም ይዘን መተን ለሕግ ክፍል ሰጥተናል። እየታየ ነው። የሚገርም ሰለሞን፣ ባዶ ባዶ የፈቃድ ወረቀት ሁሉ እንደ ማስረጃ ተይዟል። የማሳወቂያ ወረቀት እንደ ማስረጃ ተይዟል። ፈጽሞ ከነሱ ክስ ጋር ተያያዥነት የሌለው ዝም ብሎ ወረቀት ሁሉ ያያያዙታሉ እና እንደው ዝም ብሎ ሰነዱን አብዝቶ ወንጀል የተፈጸመ ለማስመሰል የተሞከረበት ነው እንጂ ምን ግንኙነት የለም። ዞሮ ዞሮ ለሕግ ክፍል ሰተን ሰነዱን ከፊት ተቀብለን እየታየ ነው ያለው መሰረት ነው የምንሄደው። ስለ አቶ የሽዋስ እንግዲህ የሰማያዊ ፓርቲ አባላት በተለያዩ ጊዜዎች ሲያዙ ሲከሰሱ ይሄ የመጀመሪያው ጊዜ አይደለም፣ እርስን እራሱን ጨምሮ ማለት ነው። እና የፓርቲው ከፍተኛ አመራር አባላት እንደዚህ በክልል ደረጃ ተንቀሳቅሰው ሄደው ያውቃሉ ከዚህ በፊት ወይም በፍርድ ሂደት ላይ በአካል ቀርበው ያውቃሉ በሊቀመንበር ደረጃ ወይም በዚህ በከፍተኛ አመራር ደረጃ? አዎ በተለያዩ ቦታዎች እንቀርባለን በደቡብ ክልልም፣ በኦሮሚያም፣ በአዲስ አበባ፣ በድሬዳዋም እኔም ብቻ ሳይሆን አመራር የአመራር አባላት እንደዚሁ በክስትም ጊዜ ለተለያየ ስራ ይወጣሉ። የዚህ የዚህ እንዳልኩ ሰለሞን የተለየ የሚያደርገው መዋቅሩን ነው ለማፍረስ እየተሞከረ ያለው። ለምሳሌ ደሴ ላይ የአደረጃጀት ጉዳይ ምክትል ኃላፊ የፓርቲ የወጣቶች ጉዳይ ኃላፊ እና ድርሳን ብርሃን የሚባለው ለሶስተኛ ጊዜ የታሰረው ኃላፊ ጠቅላላ መዋቅሩ ነው ያሰሩት። እና ዘመቻ ነው ፓርቲ በአማራ ክልል እንዳይንቀሳቀስ ማድረግ ዘመቻ ነው ያለው። ለዚህ ነው ወሰለው አቶ የሸዋስ አሰፋ በጣም አመሰግናለሁ። ለጊዜው እንግዲህ እየተከታተልን ዘገባችንን እንቀጥላለን። እኛም ያለውን ሁኔታ ከሌሎችም የመንግስትም ባለስልጣናት፣ ከህግ አካላት የምናገኛቸው መረጃዎች እንዲሁ ለህዝብ ለማቅረብ ጥረት እናደርጋለን። አመሰግናለሁ እኔም። በእኛም በኩል አቶ በዱን በግልባችን ደብዳቤ እንዲደርሳቸው ሞክረናል። አቶ ንጉሱ ጥላሁኑንም የክልሉ ምክር ቤት ሰብሳቢንም ለማግኘት ሞክረን ነበረ። ሰሞኑን ስብሰባ ላይ ናቸው፣ ጉባኤ ላይ ናቸው እየተባለ ለሁለት ቀን ተደጋጋሚ አንኳኩተን ቢሯቸውን ማግኘት አልቻልንም። እንግዲህ እኛም ጥረታችንን እንቀጥላለን። እሺ አቶ የሸዋስ እግዜር ይስጥልኝ። ደህና እምሹ። አመሰግናለሁ እ ሰብኝበት ንገርስልኝ ሰላም ሰለሞንን እናመሰግናለን እንግዶቹንም እንደዚሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሃራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ነዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት እድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕስ አንቀጹ። ሐተታውን በመቀጠል ገንዘብ ለማግኘት ገንዘብ ማውጣት አለብህ፣ ለሙስና ጉዳይ ሲሆን ደግሞ የምታወጣው ዕጥፍ መሆን አለበት፣ የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከስምንት እስከ ዐሥራ አምስት ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል። ከአደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ህገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፍ አድርጓል። የአንዳንድ የመንግሥት ባለሥልጣናት ከወንጀል መረቦቹ ጋር መመሳጠርና መተሳሰር የህገወጡ ዝውውር መስመሮች ከምዕራብ አፍሪካ የባህር ዳርቻ እስከ አፍሪካ ቀንድ፣ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባሕረ ሰላጤ እንዲዘረጉ አስችለዋቸዋል። ዴቪድ ሉና አክለውም በእነዚህ ህገወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ሕግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ፣ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመሥራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቀሱ ለማድረግ በሁሉም ደረጃዎች ባለሙስና ላይ መዝመት አለብን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክብራትና ክብራን አድማጮቻችን የዛሬ ዝግጅታችን በአንድ ሁለት ደቂቃዎች ውስጥ ይጠናቀቃል ነገ ረቡዕ አንተ ወንድሜ የምታሰናዳው ኢትዮጵያውያን በአሜሪካ እኔ አንተ እህት የማሰናዳው ሴቶችና ቤተሰብ ሁለቱ ይቀርባሉ ለዛሬ ዲሞክራሲ በተግባርም ዲሞክራሲ በተግባር ወንድሜን ሰሎሞን ክፍሌ ረስቼ ነው የረቡዕ ፕሮግራሞች ናቸው እንድትከታተሉ ከወዲሁ እንጋብዛለን የኔ ምናልባት እንደውም የከረምኩበትን ነገር የሚያስታውስ የሲያትሉ አትጠራጠሪ። በጣም ጥሩ እንጠብቃለን። ለዛሬ ያሰናዳናቸው ዝግጅቶች እንግዲህ በዚሁ መጠናቀቃቸው ነው። በእኛ በኩል ደህናደሩ የትግርኛ ፕሮግራም ይቀጥላል። ነገ ከምሽት ሶስት ሰዓት ደግሞ ተመልሰን እንመጣለን። ደህና ደሩ።